የኢትዮጵያ ሕዝብ ተወካዮች ምክር ቤት ትላንት ባካሄደው ስብሰባ የውጭ ጉዲፈቻን የሚከለክል ሕግ አጽድቋል። በዚህም መሰረት የውጭ አገር ዜጎች ኢትዮጵያውያን ሕፃናትን ከእንግዲህ በኋላ በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ በሕፃናቱ ላይ የማንነት ጥያቄ ሲያስነሳ መቆየቱና በተወለዱበት ማህበረሰብ የማሳደጉን አቅም የመጠቀሙ ሐሳብ ከውሳኔው መነሻዎች መካከል መሆናቸው ተገልጿል። የሴቶችና ሕፃናት ጉዳይ ሚኒስቴር የሕዝብ ግንኙነት ዳይሬክተር የሆኑትን አቶ አለማየሁ ማሞን አነጋግረናል። በሂደት ላይ የነበረው እገዳ በህግ ተደግፈዋል። ሲሰራበት የነበረው ረቂቅም በህዝብ ተወካዮች ምክር ቤት ጸድቋል። አዎ፣ ኢትዮጵያ የውጭ ጉዲፈቻን አግዳለች። የህዝብ ተወካዮች ምክር ቤት ትናንት ባካሄደው ስብሰባ ነው ኢትዮጵያውያን ህጻናት በውጭ አገር ዜጎች አማካኝነት በጉዲፈቻ ወደ ውጭ አገራት እንዳይሄዱ የሚከለክል ህግ ያጸደቀው። በመቶዎች የሚቆጠሩ ህጻናት በየአመቱ በጉዲፈቻ በተለይም ወደ አሜሪካና አውሮፓ ሲሄዱ ቢቆዩም አዲሱ ህግ ይህንን ያስቀራል። ይህ ህግ በነጋሪት ጋዜጣ ከወጣበት ጊዜ ጀምሮም የውጭ ዜግነት ያላቸው ቤተሰቦች ኢትዮጵያውያን ህጻናትን በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ እንዲከለከል መነሻ የሆኑት ዋና ዋና ምክንያቶች ከህጻናቱ ደህንነትና ማንነት ጋር የተያዙ መሆናቸውን የሴቶችና ህጻናት ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የህዝብ ግንኙነት ዳይሬክተር አቶ አለማየሁ ማሞ ለአሜሪካ ድምፅ ያብራሩት ይህንኑ ነው። ፈቻም በተመለከተ ለመከልከል ወይም ደግሞ እንዲቆም የተደረገበት ዋና ምክንያት አንደኛ ህጻናቱን በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል። እስካሁን ድረስም አቅማችንና ሟጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ናቸው ተሞክሮች ስላሉ ነው። አንደኛ ሁለተኛው የማንነት ጥያቄ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ። በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ህይወት ያገኛሉ የሚል የተዛባ የአመለካከት ችግር አለ። ህብረተሰቡ ሲወጡና ና እዛ አካባቢ ሲደገፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር እኔ ማን ነኝ፣ ከየት ነው የተወለድኩት፣ በተለይ በቃ ቤተሰቡን የቤተሰቡን ሀረግ የመፈለግና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይሄንን ማድረግ የሚቻለው እስቲ አቅማችንን አሟጠን እንጠቀም ነው፣ ለደረሰበት መግባባትና አቅማችንን ማሟጠን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው። በጉዲፈቻ ወደ ውጭ ሀገራት የሚሄዱት ሕጻናት የሚገጥማቸው ችግር ከሀገር ውስጥ የሚጀምር መሆኑንም ነው አቶ አለማየሁ ያብራሩት። እኛም እዚህም ሀገር ውስጥ የሚከናወኑ ተግባራት አሉ። አመለካከት ችግር አለ። መውጣት ይጠቀማሉ ልጆቹ ተብሎ የሚታሰብበት አስተሳሰብ ስለነበረም ጀምር ነው እና መጠቀሚያም ነበሩ። አሁን በአንደኛ ልጆቹ ከተው ከቤተሰቦቻቸው ተነስተው እስከ ውጪ ጉዞ የሚያደርጉበት በእያንዳንዱ የሚከናወኑ የተለያዩ ህገወጥ ተግባራት አሉ። እነዚህ ህገወጥ ተግባራት በተለያየ አቅጣጫ ስውር እንቅስቃሴዎች ምንትን የሚሉ ስለሆኑ በጣም በሚያስቸግር ሁኔታ ለምሳሌ የሄዱት ህጻናት ወላጆቻቸው የሞቱባቸው ወላጅ የሌላቸው ተብሎ ነው የሚሄዱት። በተጨባጭ ግን የእያንዳንዱን ህጻናት ወደ ኋላ ፈትሽን ብናይ ቤተሰብ ያላቸው ነገር ግን ምናልባት የኢኮኖሚ ችግር ያለባቸው ሊሆኑ ይችላሉ። ከዛ ውጭ ግን ህጻናቶች በትክክል ቤተሰብ አልባ ሆነው ወይም የእናት አባት ህይወት አለመኖር ወይም ደግሞ በተለያየ ሁኔታ የተጠላለፉ ለዚህ ችግር ህጻናቶችን የሚዳርጉ ምክንያቶች ስለነበሩ እነዛ ምክንያቶች ነው መጀመሪያ ማንሳት የሚገባው ና ለዚህም ሲቆም ልጆቹ ህዝቦች ትክክልም ተጠቃሚ ይሆናሉ ብለን እንድናስብ ያደረገን። በጉዲፈቻ ወደ ውጭ ሀገራት የሚሄዱ ህጻናትን ደህንነት ለመጠበቅና አሰራሩንም ውጤታማ ለማድረግ ጥረቶች ሲደረጉ መቆየታቸውንም ዳይሬክተሩ ተናግረዋል። ህገወጥ የጥቅም ትስስርን ለማስቀረት የተደረገውን ጥረት ተከትሎም በጉዲፈቻ የሚሄዱ ህጻናት ቁጥር እየቀነሰ እንደነበር አስታውሰዋል። ቀደም ሲል የሚሄዱት ህጻናት ቁጥር ከፍተኛ እንደነበር በኋላ ላይ ግን በአመት ወደ አራት መቶ ሶስት መቶ ና ሁለት መቶ እየቀነሰ መምጣቱንም ነው የጠቀሱት። የነበረው አሰራርም ችግሮች እንደነበሩበት አስረድተዋል። እነዚህ ችግሮች አንድ ላይ ተጠቃለው አብዛኛዎቹን የጎዳ ነው የሚል ምድምዳሜ ላይ ያደርሰናል። እንግዲህ ቀደም ሲል እንደገለጹልን ከሆነ ብሔራዊ የህጻናት ፖሊሲ ተቀርጿል። በመንግስት በኩል መንግስት ምቹ የሆኑ ወይም መደላደሎችን ለመፍጠር ጥረት ሲያደርግ ቆይተዋል። በአገር ውስጥ ህጻናቱ እንዲያድርጉ ኢትዮጵያ ግን ምን ያህል ዝግጁ ነች? አሁን እነዚህ እንግዲህ ህጻናቶቹ በችግር ነው የሚሄዱት ወይም በችግር ላይ ያሉ ህጻናት ናቸው ብለውኛል። እርስዎም ቀደም ሲል ወላጅ አልባ የሆኑ ህጻናት እና ኢትዮጵያ ምን ያህል ዝግጁ ነች? እነዚህን ህጻናት አገር ውስጥ እንዲያድጉ ለማድረግ በመንግስት በኩልም ሊሆን ይችላል ወይስ ኢትዮጵያውያን የአገር ውስጥ ጉዲፈቻን እንዲለምዱ? እርግጥ በኢትዮጵያ ባህል ውስጥም ያለ ነገር ነው። ነገር ግን እንዲስፋፋ ይደረጋል የሀገር ውስጥ ጉዲፈቻ እንዲስፋፋ እናደርጋለን ከሚል ተስፋ ነው ይሄ ውሳኔ የተወሰደው። ተስፋ ብቻ ማለት ያስቸግራል እና በጠቅላላ ማህበረሰቡን የማነቃነቅ የሃይማኖት አባቶች አሁን በምክትል ጠቅላይ ሚኒስትሩ መሪነት ወይም ደግሞ በሳቸው ሰብሳቢነት የተዋቀረው ህዝባዊ ንቅናቄ ትልቁ ስራው የግንዛቤ ማስጨበጥ ስራ ነበር። የግንዛቤ ማስጨበጥ ስራው በሃይማኖት አባቶች በሀገር በምን ላይ ነው ግንዛቤ የሚያስጨበጡ ምንም በተመለከተ ህጻናቱ ህጻናቱ ባደጉበት አካባቢና ማህበረሰቦች ማደግ ይችላሉ። ህጻናቱን ከማንነት ቀውስ መልካም ስብዕና ተላብሰው እንዳያድጉ ከሚያደርጉ ችግሮች ራሳችን በራሳችን ልክ ለህዳሴው ግድብ በአንድ ላይ እንደተነሳ ነው ህጻናቱንም ለመደገፍ በአንድ ላይ ብንነሳ ልጆቹን መደገፍ አቅማችን ሟጠን ከተጠቀም እንችላለን ነው። የውጭ ጉዲፈቻን ለማስቀረት በፓርላማ የወጣው ሕግ ትውልደ ኢትዮጵያውያን ቤተሰቦችን እንዴት እንደሚያስተናግድ ግልጽ አይደለም። አዲሱ ሕግ በነጋሪ ጋዜጣ ከወጣ በኋላ የአፈጻጸም መመሪያዎች እንደሚዘጋጁ የተናገሩት አቶ አለማየሁ ይህ ሲሆን ሁሉም ነገር ግልጽ እንደሚደረግ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።